የወጣቶች ዓለም የተባበሩት መንግስታት ድርጅት ማንኛውም ሰው የመማር መብት እንዳለው ይደነግጋል። ይሁንና ይህ መብት በተለይ በአዳጊ ሀገራት በተለያዩ ምክንያቶች ሳይከበር ይስተዋላል። ከእነዚህ ምክንያቶች አንዱ ትምህርት ቤት የማግኘት እድል ነው። በተለይ ደግሞ አካል ጉዳተኛ ሲሆን ፈተናው ይበልጥ ይከፋል። አለውያ የትምህርት እድል ካገኙ ወጣት ኢትዮጵያውያን አይነስውራን አንዷ ናት። የተማርኩት ሰበታ ቦርዲንግ ነው። ከአንድ እስከ ስምንት ማለት ነው። ቦርዲንግ ስኩል ነው። ከዛ በኋላ ሀይ ስኩል ደግሞ ከዘጠኝ እስከ አስራ ሁለት ሰበታ ፕሪፓራቶሪ ሰከንዳሪ ስኩል ነው። እስከ ስምንት ያለው በተለይ ላይ በጣም አሪፍ ነበር። የመማር ማስተማሩም ሂደት አሪፍ ነበረ። የተለያዩ መጽሐፍቶች ነበሩ፣ በብሬል የተዘጋጁ አስተማሪዎቻችንም ደግሞ በብሬል የሰለጠኑ ነበሩ። ለማረም ብዙ አሪፍ ነገር ነበረው፣ እስከ ስምንት የነበረው ነገር ማለት ነው። ዛሬ የሁለተኛ ዓመት የሕግ ተማሪ የሆነችው አለውያ ትማርበት የነበረው መርሃ እውራን አዳሪ ትምህርት ቤት ለመግባት መስፈርት ነበረው ትላለች። ማንኛውንም አይነ ስውር አይቀበሉም፣ መስፈርቶች አሉት። ከመስፈርቶቹ አንዱ ከኦሮሚያ ክልል የመጣሽ መሆን አለብሽ። ኦሮሚያ ክልል የመጡትን ብቻ ነው የሚያስተናግዱት፣ እና እኔ ደግሞ ያው ኦሮሞ ነኝ። እንደገና ደግሞ ሰውም ነበረኝ። ሰው ግዴታ ማወቅ አለብሽ እንጂ ግልጽ የሆነ አሰራር የላቸውም። በአግባቡ ለሁሉም እኩል አያገለግሉም። በጣም ጥሩ ያልሆነ ነገር ነበር የነበረው። እና በወቅቱ የነበሩ እንትኖችም ወርደዋል ለነገሩ ብቻ ኦሮሞ ስለሆንኩ ነበር የተቀበሉኝ ማለት ይቻላል። በትምህርት ቤቱ ሁሉም አይነስውራን እኩል የመማር እድል ማግኘት አለመቻላቸው ብቻ ሳይሆን ጭራሽ ትምህርት ቤቱ በሚመጣው ዓመት አይነ ስውራን ተማሪዎቹን ስለመቀበሉ ስጋት እንዳለ ዶቼቨለ ከተማሪዎች ጥቆማ ደርሶታል። የዚሁ አይነ ስውራን ትምህርት ቤት ተማሪ የነበረው አበራ የአይነ ስውራን ተማሪዎች ስጋት ከጀመረ ቆየ ይላል። ጋይ የተጀመረው አሁን አይደለም። እነሱ በየአመቱ ይከፋፍሉታል በስምንት አመት አራት አመት ሁለት አመት እያሉ ትምህርት ቤቱን የመዝጋት እና እኛ እንኳን አሁን ይዘጋል አይዘጋም የሚል የተጨበጠ ነገር ባይኖረንም ዛሬ ላይ ይህንን ድሞ የምናየው ነገር እጅግ በጣም የሚያሰጋ ነው። ወደፊት እንደተባለውም ነገ ትምህርት ቤቱ መ የእኛ ሆኖ ይቀጥላል ወይ የሚያጠያይቅ ነው እና ሀምሳ ሁለት አመት ነው ትምህርት ቤቱ ከተመሰረተ ና እዚ ውስጥ ብዙ ፈተናዎችን አሳልፈዋል የኛው ምናልባት አደጋጋሚ ና ትልቁ ሳይሆን ሀገርም ላላ ያለው ሁኔታ። አቶ ሱልጣን ይስሙ የኢትዮጵያ አይነ ስውራን ብሔራዊ ማህበር ዋና ስራ አስኪያጅ ናቸው። በሰበታ መርሃ እውራን ትምህርት ቤት ተምረዋል። እንዲሁም ለሰባት አመታት ያህል በመምህርነት አገልግሏል። አቶ ሱልጣን በቅርበት የሚያውቁት ትምህርት ቤት የመዘጋት ጉዳይ ምን ያህል እውነት እንደሆነ ጠይቂያቸዋለሁ። እንግዲህ እኔ ባለኝ መረጃ መሰረት ትምህርት ቤቱ አሁን በኦሮሚያ ክልል ትምህርት ቢሮ ስር ነው የሚተዳደረው። የኦሮሚያ ክልል ትምህርት ቢሮ ደግሞ ትምህርት ቤቱን ከጊዜ ወደ ጊዜ ለማሻሻል ጥረቶችን እያደረገ ያለበት ሁኔታ ነው። ለዚህም አንዱ ማሳያ በየአመቱ የሚመደበው በጀት ጭማሪ እያሳየ የሚሄድበት ሁኔታ ነው ያለው። ነገር ግን አሁን ካሉኝ ሀሳብ ጋር በተያያዘ ቢሮ ውስጥ ያሉ አንዳንድ ግለሰቦች በግል አቋማቸው በግል ለመለከታቸው የተዛባ መረጃ ከማስተላለፍ ባለፈ ቢሮ እንደ ቢሮ፣ መንግስት እንደ መንግስት ትምህርት ቤቱን ለመዝጋት የወሰደው አቋም ወይም ደግሞ ትምህርቱን ለማዳከም ያደረገውም እርምጃ የለም። ለሁለት ሺ ሰባት ያው በጤናማ ሁኔታ የመማር ማስተማር ስራው ሲከናወን ቆይቷል። ሁለት ሺ ስምንት ላይም አዲስ ክበላ ለማድረግ እቅዱን አይቼዋለሁ። በአጋጣሚ ደብዳቤውን አይቼዋለሁ። ለአስራ ስምንቱም የኦሮሚያ ዞኖች እና ለከተማ አስተዳደሮች የተሰጠውን ኮታ በዛ መሰረት ተማሪዎቻቸውን መልምለው እንዲልኩ የተደረገበትን ደብዳቤ የማየት አጋጣሚ ነበረኝ። ስለዚህ ትምህርት ቤቱ የመዘጋት አደጋ ገጥሞታል የሚለው እኔ ካለኝ መረጃ አኳያ የተሳሳተ ነው ለማለት ነው ምንችለው። ነገር ግን የትምህርት ተቋሙ እንደ ተቋም የራሱ የሆነ ችግሮች አሉት ይላሉ አቶ ሱልጣን። በተለይም ከግብአት አቅርቦት አኳያ አይነስውራን ተማሪዎች አስፈላጊው የግብአት አቅርቦት አይሟላላቸውም። የብሬል መጽሐፍ የላቸውም፣ የብሬል ወረቀት የብሬል ጽሁፍ የሚጽፉበት ስሌት እና ስታይልስ እና ሌሎችም አስፈላጊ የሆኑ የትምህርት መርጃ መሳሪያዎች የተሟላ አይደለም። እሱ እሱ ውጥረቶች እና ውስንነቶች አሉ። ከዛ ውጪ ግን በትምህርት ቤቱ ውስጥ ከሁለት ሺህ ዓመተ ምህረት ጀምሮ የተከፈተ የልዩ ፍላጎት መምህራን ማሰልጠኛ ኮሌጅ አለ። በኦሮሚያ ክልል ደረጃ ማለት ነው። ያ ኮሌጅ እዛ ተቋም ውስጥ በደባልነት መግባቱን ተከትሎ የተለያዩ ስጋቶች የተለያዩ ዥምብሮች ይኖራሉ ነበሩ። እኔም እዛ ተቋም ውስጥ በመመርነት በነበርኩበት ጊዜ የነበሩ ሁኔታዎች አሉ። እነዛ ሁለት ተቋማት የልዩ ፍላጎት ማሰልጠኛ ኮሌጁ እዚህ የተከፈተው አንደኛ ደረጃው ተዘግቶ አይነ ስውራን ሊበትነው ነው፣ ትምህርት ቤቱ ሊዘጋ ነው የሚሉ አሉባልታዎች ይወራሉ። እንግዲህ ያ ከሆነ ራሱ ሰባት አመት ነው የመማር ማስተማር ስራው እየቀጠለ ነው ያለው። በጠቅላላ ስንት አይነ ስውራን ትምህርት ቤቶች አሉ ኢትዮጵያ ውስጥ? ኦሮሚያ ውስጥ የባኮ አይነት ውራን ትምህርት ቤት ከሰበታው ጋራ ሁለት ሆኖ ማለት ነው የሰበታ አይነት ውራን ትምህርት ቤት በቅበላ አቅሙና በተቋም አደረጃጀት ሁኔታው ግዙፍ ሲሆን ባኮ ደግሞ በአመሰራረት ይቀድመዋል በኦሮሚያ ክልል ስር አሁን ሁለት ሆኖ ማለት ነው ከዛ ትግራይ ክልል የመቀሌ አይነት ውራን ትምህርት ቤት አለ ሶስተኛው የወላይታ አይነት ውራን ትምህርት ቤት አለ በእኛ ማህበር ስር የሚተዳደር አራተኛው የሻሸመኔ ዓይነ ስውራን ትምህርት ቤት በካቶሊካውያን የሚተዳደር ነው። እሱ አምስተኛ ይሆናል። እንደዚሁም ደግሞ ቅዱስ ሩፋኤል የሚባል ዓይነ ስውራን ትምህርት ቤት አለ ጎንደር ውስጥ እና ሎዛ ማሪያ የሚባል ደግሞ ትግራይ ክልል ውስጥ አድዋ ከተማ ላይ ያለ ዓይነ ስውራን ትምህርት ቤት አለ። እነዚህ ናቸው እንግዲህ ዓይነ ስውራን የሚያስተምሩ ትምህርት በኢትዮጵያ ውስጥ በቁጥር ሰባት ማለት ነው። የአቅማቸው ሁኔታ ግን ይለያያል። ያው የሰበታን የሚያክል የለም። ስለ ሰበታ መርሃ እውራን ትምህርት ቤት ጉዳይ እዚህ ጋር እናብቃና ወደ ወጣት አለውያ እንመለስ። ወጣቷ ከዘጠነኛ ክፍል በኋላ ትምህርቷን እንዴት እንደተከታተለች ገልጻልናለች። ሃይ ስኩል ጽሁፍ መጽሐፍቶች የሉም። በቃ ዝም ብለን በቃል ነው ማለት በሚቻልበት ሁኔታ ነው የተማርኩት ማለት ነው። ከዘጠኝ እስከ አስራ ሁለቱ ከሌሎች ጋር ኖርማል፣ ከአይናሞች ጋር ተቀላቅለን ነበር የተማር ነው። እነሱ ያው ኖት ይዛሉ ብዙ ነገር በቃ መጽሐፍቶች የተሟሉ ናቸው መጽሐፍቶች የተለያዩ መጽሐፍቶች አሏቸው ምናምን እና መጽሐፍ አልነበረም። እና እንዲህ የአንዳንድ ጓደኞቻችን ምናምን ነገር የተለያዩ ኖቶችን ትናንሽ ኖቶችን ያስተለብጡናል ያነቡልናል ምናምን ነገር በዛ ሁኔታ ነው ያለፈው የሀይ ስኩል ላይፍ በጣም ያስጠላ ነው ዩኒቨርሲቲ ከገባው በኋላም ያለው ነገር በጣም ተመሳሳይ ነው ትንሽ የሚለየው ግን ማለት ነው ዩኒቨርሲቲ ላይ ሪከርድ እያደረግን ነው የምንጠቀመው እናዳመጣለን ከዛ አሁንም በቃ በማዳመጥ ነው፣ ቲዮሪ ነው እንጂ የማንበብ ልምድ ብዙም የለንም። ማንበብ አንችልም እንደሌለው ማለት ነው። አቶ ፍቃዱ ጸጋ የኢትዮጵያ አይነ ስውራን ብሔራዊ ማህበር የስራ ቦርድ ሰብሳቢ ናቸው። እሳቸው ተማሪ በነበሩበት ጊዜ የአይነ ስውራን የመማሪያ መገልገያዎች እጥረት ብቻ ሳይሆን እነሱን ተቀብለው የሚያስተምሩ የከፍተኛ ተቋም እጥረትም ኢትዮጵያ ውስጥ ነበር። እኔ ከአስራ አንድ ዓመት በፊት ከዩኒቨርሲቲ ስወጣ ዩኒቨርስቲ ስድስት ኪሎ ብቻ ነበር አይነ ስውራንን የሚያስተምረው አርባ ምናምን አካባቢ ኦር ሊበዛ ሀምሳ ሰባ አንድ ጊዜ በታሪክ የሚጠቀሱ አስራ ዘጠኝ ሰማንያ ዘጠኝ አካባቢ ይመስለኛል ሰባ ተማሪ እየገባበት ጊዜ ነበር። አሁን አንደኛ በጣም ብዙ ዩኒቨርሲቲዎች የሶሻል ሳይንስ ትምህርት ያለባቸው፣ የህግ ትምህርት ያለባቸው አካባቢዎች ላይ አይነ ስውራን የሚመቹ ትምህርት የሚያስተምሩት አይነ ስውራን እየተቀበሉ ነው። ቁጥሩም ካልተሳሳት ሁለት ሺ ሶስት ሁለት ሺ አራት አካባቢ ይመስለኛል አዲስ ዩኒቨርሲቲ እንኳን የነበሩ የአይነ ስውራን ተማሪዎች ቁጥር ወደ ሁለት መቶ አካባቢ ነበረ። ቁጥሩም በጣም ከፍ እያለ ሄዷል በዛው ልክ ማለት ነው እና ከመጀመሪያ ደረጃ እስከ ዩኒቨርሲቲ ድረስ አይነ ስውራን ተማሪዎች አሉ። ምንም እንኳን የተማሪውና ትምህርት የሚሰጡት የከፍተኛ ተቋማት ቁጥር ቀስ በቀስ ቢጨምርም የመማር እድል የሚያገኙ አይነ ስውራን ወይንም አካል ጉዳተኛ ቁጥር ግን አቶ ፍቃዱ እንደሚያስረዱት አሁንም ትንሽ ነው። አጠቃላይ የመጀመሪያ እድገትና ትራንስፎርሜሽን እቅድ ከትምህርት አፈጻጸም ጋር ሲገመገም አካል ጉዳተኞችን በተመለከተ አራት ነጥብ አራት ፐርሰንት አካባቢ ነን ነው ገና ትምህርት ሽፋኑ የደረሰው፣ አይነ ስውሩም እዚህ ውስጥ ነው ያለው። ስለዚህ በሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን ወደ ሰባ አምስት ፐርሰንት ማድረስ አለብን። አንድ ምጽን ሳይማር መቅረት የለበትም የሚለው የምዕተ ዓመቱ ግብ የነበረው በአሁን በሀያ አስራ አምስት ላይ ማሳካት ያለብን አካል ጉዳተኞች ያላካተተ መሆኑ እምነት የተጣለበት ነው። ስለዚህ አይነ ስውራንን ሁኔታ ከዛ ጋር ነው የምንወስደው። እኛም በሀገር አቀፍ ደረጃ ወደ ሰላሳ ቅርንጫፎች አሉን። በቅርንጫፎች አካባቢ በአብዛኛው ቦታ ተማሪዎች አባላት አሉን እና አባላቶቻችን በአካቶ ትምህርት የሚማሩባቸው አካባቢዎች የጥራት የተደራሽነት ችግሮች መኖራቸውን እያየን በተደጋጋሚ ጊዜ ለመንግስት እናቀርባለን። የተቻለ ሁኔታ ፈጣን መርሶችም እያገኘንባቸው ያሉ ሁኔታዎች ናቸው ያሉት። እዛ ጋር ቁጥራቸው ይታወቃል። ምን ያህል አይነ ስውራን ተማሪዎች እንዳሉ እውነት ለመናገር አይታወቅም። እንደ አንድ እጥረትም የተያዘው ይሄ ነው ማለት ትክክለኛ የሆነ ትምህርት ሚኒስቴር የሚያስቀምጣቸው እንትኖች አሉ ቁጥሮች አሉ ግን መረጃው እምነት የሚጣልበት በትክክል የመጣ መሆኑ ገና መተማመን ላይ ያልተደረሰበት ነው የሚሆነው የጤና ጥበቃ ሚኒስትሩና የአለም አቀፍ ጤና ድርጅት በሰሩት ስታትስቲክስ መሰረት ካልተሳሳትኩኝ ወደ አንድ ነጥብ ዘጠኝ ሚሊየን ሙሉ በሙሉ ማየት የማይችሉና ሁለት ነጥብ አካባቢ ከፊል እይታ ችግር ያለባቸው ሰዎች በኢትዮጵያ ውስጥ አሉ ነው የሚለው ጥቅል እኛ ማህበር ከአስር ሺህ በላይ የተመዘገቡ አባላት አሉት ኢትዮጵያ ውስጥ ጥያቄ ስላስነሳው የሰበታ መርሃ እውራን ትምህርት ቤትና በአጠቃላይ አይነ ስውራን በኢትዮጵያ ስለሚያገኙት የትምህርት እድል ነበር በዛሬው የወጣቶች አለም ዝግጅት የቃኝ ነው። በዚሁ ርዕስ ላይ አስተያየት ካላችሁ በዲደብልዩ አማሪክ የፌስቡክ ገጻችን ላኩልን። ልደት አበበ ነኝ። ጤና ይስጥልኝ።